ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመበት 2013 ወዲህ ቀና ልቦናን በመያዝ ኢትዮጵያውያን መብታቸው እንዲጠበቅ ችግር ሲደርስባቸው መብታቸው እንዲከበር ሰፋ ያሉ ስራዎችን ማከናወኑን ይገልጻል። ለዚህ ማሳያ ነው ያለውንም በመቶ ሺዎች የተፈናቀሉበት የጌዲዮና የጉጂ ዞኖች ግጭቶች ያስከተሉትን ሰቆቃ ለማስታገስ በመላው ዓለም የሚገኙ 17938 ሰዎች የተሳተፉበትን 314 ሚሊየን ብር በማሰባሰብ ተፈናቃዮቹ ወደ ቀያቸው እንዲመለሱ እንዲቋቋሙ የመጠለያና የመተዳደሪያ ድጋፍ እንዲያገኙ ዛሬ ስራውን ለማከናወን ሙሉ ፈቃዱን ከሰጠው ወርልድ ቪዥን ኢትዮጵያ ጋር ስምምነት ተፈራርሟል። የዓለም አቀፍ ትብብር ለኢትዮጵያውያን ፕሬዝዳንት አቶ ታማኝ በየነ የእስካሁኑ ስራችን የቅን ልቦናና የልመና ውጤት ነው ብለዋል። ዝም ብለን ኖረን መሞት ስለማንፈልግ የምንችለውን አድርገን እንለፍ በሚል እንደ ዜጋ ያለብንን ግዴታ ለመወጣት የምናደርገው ጥረት በጀታችን እንባችንና ቅን ሀሳባችን ብቻ ነው። ያን ያዩ ኢትዮጵያውያን ናቸው ሲረዱን የኖሩት። ይሄን ያህል እርዳታ ማግኘት የቻልነው ትናንት በሰራነው ስራ ነው ብዬ ስለማስብ ኢትዮጵያ የገባችበት ፈተና ውስብስብና በቀላሉ የማይታይ በመሆኑ መነሻውን ለይቶ ማስወገድ ካልተቻለ በዚህ ሁኔታ መቀጠሉ ውሃ ቢወቅጡት አይነት ነው በማለት አሳስበዋል። ድርጅታቸውም በዚህ ደረጃ ተንቀሳቅሶ እንደማያውቅና ስኬታማ ተግባር መፈጸማቸውንም ነው የገለጹት። የሁሉንም ችግር ማሟላት አንችልም። ዓለም ተባብሮ የአንድ ዓመት በጀቱን ቢሰጠንም ኢትዮጵያ ውስጥ ያለውን ችግር መለወጥ አንችልም። የችግሩን ምንጭ አውቀን መፍትሄ ነው መፈለግ ያለበት እንጂ በየጊዜው ግለሰቦች ገንዘብ እያዋጡ በጭነት መኪና እህልና ውሃ እየወሰዱ የኢትዮጵያ ችግር አይፈታም። ለግጭታችን መንስኤው ምንድን ነው? ዜጎች ለምን ይፈናቀላሉ? መፈናቀል እስከ መቼ ይቀጥላል? የሚለውን በስነ ስርዓት ማየት ያስፈልጋል። እና እሱ ላይ የበለጠ መስራት ያለብን ይመስለኛል። አሁን የተሰበሰበውና ለወርልድ ቪዥን የተሰጠው ገንዘብ 1710 መኖሪያ ቤቶች የሚሰሩበት በጥቅሉ 10260 ሰዎች ድጋፍ የሚያገኙበት ነው። በተጨማሪም ቀድሞ ይሰሩት ለነበሩት ስራ ማስጀመሪያ ወጪ የሚደረግበት ሲሆን ከግማሽ በላይ የሆነው ገንዘብም ለዚሁ ዓላማ ይውላል ነው የተባለው። ይሁንና የችግሩ መነሻ የሰላም መታጣት በመሆኑ በቀጣይ የእርቅና የሰላም ማምጣት ስራዎችን ለማከናወን መታሰቡንም አቶ ታማኝ ተናግረዋል። ወደ ቦታቸው የተመለሱትን ዜጎች አንድ ሺህ የሚሆን አምስት መቶ የሚሆን ቤት ሰርተን ማስገባትና የኔነት ይህ የኔ ቤት ነው ይህ የኔ መሬት ነው ይህ የኔ ሀገር ነው እንዲሉ ማድረግ ነው። ጊዜያዊ ዳቦ ሰጥቶ ዞር ማለት የችግሩ መፍትሄ አይሆንም። ሁለተኛ በግጭቶች ምክንያት የሚመጡትን እንደዚህ አይነት ነገሮችን መለወጥ እንዲቻል በረዥም ጊዜ የርቅ የሪኮንሲሌሽን ስራ ለመስራት እቅድ ይዘናል። ይህንን ተግባር ለመፈጸም አንድ አመት ጊዜ እንደሚወስድ ተገልጿል። ወርልድ ቪዥን ኢትዮጵያ የተመረጠበት ምክንያት ምንድን ነው? ብሎ ዲደብልዩ ላነሳው ጥያቄም ከዚህ በፊት ያላቸው ልምድና የሰው ኃይል እንዲሁም ገንዘቡ ሙሉ በሙሉ ለታለመለት ዓላማ እንዲውል የሥራ ማስኬጃውን 5.7 ሚሊዮን ብር ድርጅቱ በመሸፈኑ አብረን ልንሰራ ወስነናል የተባለው ወርልድ ቪዥንም በዚህ ዙሪያ ላይ አብሮ ሊሰራ ፈቃደኛ ሆኗል። ለምን መረጣችሁት ብትሉን ቀደም ሲል አብረን በችግሩ ጊዜ አብረን ሰርተን ብዙ ፈተና አይተዋል። ከኛ ጋር በመስራታቸው ከፍተኛ ካምፔን ተደርጎባቸዋል፣ የፖለቲካ ድርጅት ጋር ነው የምትሰሩት በሚል። በተጨማሪ ሙሉ በሙሉ ኦቨሬድ ኮስት የሚባለውን አንስቶልን ገንዘቡን እንዳለ ለዚሁ ፕሮጀክት እንዲውል ስለፈቀደልን ነው። ትልቁ የዚህ ፕሮጀክት ስኬ ይሄንን ገንዘብ እንዳለ ላሰብነው ዓላማ እንዲሆን ወርልድ ቪዥን ስለፈቀደልን ነው። እርዳታውን መነሻ አድርጎ ለሚሰነዘሩ ተገቢ ያልሆኑ ናቸው ላሏቸው አስተያየቶች የዓለም አቀፍ ትብብር ለኢትዮጵያውያን መብት ፕሬዝዳንት አቶ ታማይ በየነ ይህንን ብለዋል። ዛሬም የምናገኘውን ገንዘብ ኢትዮጵያዊ ሁሉ እንዲረዳበት ነው። እርዳታውን በብሔር ልንመነዝረው ከሞከር በጣም ወደ እንስሳነት እየሄደ ነው። ኢትዮጵያዊ የሆነ ዜጋ ሁሉ እርዳታ ማግኘት አለበት። ስንዴን በብሔር መለካት አይቻልም። ዜጎች ሁሉ በተፈጥሮ መብት ያሉበት መሬት ላይ የመኖር መብታቸው መሆኑ መታመን አለበት። ዓለም አቀፉ ትብብር ለኢትዮጵያውያን በጎንደር ለተፈናቀሉና አደጋ ለደረሰባቸው ዜጎችም በዚሁ ጊዜ የ ሶስት ሚሊዮን ብር ድጋፉን አድርጓል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ